የስራ ዘመናቸውን ያጠናቀቁ ነባር የጨፌ ኦሮሚያ አባላትን በመሸኘት ዛሬ የተጀመረው የጨፌው ስድስተኛ የስራ ዘመን የመጀመሪያ ጉባኤውን የምክር ቤቱ አስማራጭ ኮሚቴን በመምረጥ ነው የቀጠለው። ባለፈው ሰኔ በተካሄደው ስድስተኛ ብሔራዊ ምርጫ በክልሉ በአሸናፊነት የደመደመው የብልጽግና ፓርቲ ለቀጣይ አምስት ዓመታት ክልሉን የሚያስተዳድር መንግስት በመሰረተበት በዛሬው ጉባኤ ጨፌን በአፈጉባኤነትና ምክትል አፈጉባኤነት እንዲመሩ ወይዘሮ ሳደ አብዱራህማንና አቶ ኤልያስ ኡመታ በጨፌው የመንግስት ተጠሪ በሆኑት አቶ ፍቃዱ ተሰማ በቅደም ተከተል ሹመታቸው እንዲጸድቅ ቀረቡ ከጨፌ አባላቱ ሁለቱ ግለሰቦች በነበሩበት የምስራቅ ሐረርጌና ምራብ ወለጋ ዞኖች ኃላፊነታቸውን በአግባቡ የተወጡ በሚል ድጋፍ የሰጣቸው እንዳሉ በሹመቱ ሂደት ላይ የምክር ቤቱ አባልና የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የሕዝብ ግንኙነት ኃላፊ አቶ ታዬ ደንዳ ተቃውሞ ጥያቄ አንስተዋል። ነሞኒ ዋጅራ ጨፌ ከነት ጠፋያ የ ከተአኒ ፍዲያተን ኩን ጋሁምሳ ማል ፈካቱ በዚህ ጨፌ ለአፈ ጉባኤነት የቀረቡ ሁለቱ ግለሰቦች ብቃታቸው ላይ ጥያቄ የለኝም። የመጀመሪያው እነዚህ ግለሰቦች በፓርቲ ነው የቀረቡት ተብሏል። እኔ ከፓርቲው አመራር ኮሚቴ አንዱ ነኝ። በሂደቱ ከዞንም መጥተው የተሳተፉ እንዳሉ አውቃለሁ። አሳታፊነቱ መልካም ነው። ግን ምልመላውን የሰራ ኮሚቴ የትኛው ነው የሚለው ለኔ ጥያቄ ነው። እኛ እንዴት ነው ሳናውቅ የቀረነው? ፓርቲያችን እንዴት ነው ወደ ኋላ ያስቀረን? ከሩቅ መጥተው በሂደቱ የተሳተፉ እያሉ እኛ የፓርቲው አመራር ኮሚቴ ሆነ ለምን ተገለልን የምለው ጥያቄ ሆኖብኛል። ሁለተኛው ጥያቄ በክልላችን ያሳካናቸውና የምንጋራቸው በርካታ ድሎች አሉ። ግን ያልተሳኩ ለህዝባችን ችግር ሆኖ የቀጠሉም ብዙ ናቸው። የዚህ ችግር ምንጭ ጨፌው የስራ አስፈጻሚ አባላትን የሚያይበት መንገድ ነው ብዬ አስባለሁ። ስለዚህ በዚህ ጨፌ አፈጉባኤ መሆን ያለበት በልምድ በብቃትም የሚመጥኑ መሆን ይኖርባቸዋል። ሁለቱ እጩዎች በነበሩበት ትልቅ ስራ እንደሰሩ አውቃለሁ። ግን ደግሞ በክልል ደረጃ ሴክተር መርቶ የማያውቁ ናቸው። በኢትዮጵያም እንደሚቀ እንዲንቀሳቀሱ ስለሚጠበቅ በዚህ ላይ ብቁ ናቸው ብዬ አላምንም። እጩዎቹን ያቀረቡት የብልጽግና ፓርቲ ኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊ እና በጨፌው የመንግስት ተጠሪ አቶ ፍቃዱ ተሰማ በሰጡት ምላሽ ጥያቄው አሰራርን ካለማወቅ የተነሳ ነው በሚል መልሰውታል። ክቡር አቶ ታየ ደንዳ ያነሱ ጥያቄ አለ። ይህ የጨፌ መድረክ ነው። የፓርቲያችን አሰራር ግልጽ ነው፣ ይታወቃል። የካቢኔ አባላትም ይሁኑ በአፈጉባኤ ደረጃ የሚሰየሙ የብልጽግና ፓርቲ ስራ አስፈጻሚ ነው የሚያየው። የፓርቲው አመራር ኮሚቴ በዚህ ደረጃ ያለን የሚያይ እንዳልሆነ እሳቸውም ያውቃሉ። ሌላው ሰዎች በእጩነት ሲቀርቡ የፖለቲካ አመለካከታቸው አዲስ ትውልድ ወደ አመራር የማምጣትና በነበሩበት ኃላፊነት የነበራቸው ብቃት ስለሆነ የሚታየው፣ የተከበረው ጨፌ የእጩዎቹን ችመት እንዲያጸድቅልን በአክብሮት ይጠይቃለን። መከነሱ ከጃን ጋር ጨፌው የሁለቱ አፈ ጉባኤዎች ሹመትን በአንድ ድምፅ ተቃውሞና በአንድ ድምፅ ታቅቦ በአብላጫው 453 ድምፅ አጽድቀውታል። አዲሷ የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓድ አብዱልሰላም ንግግር አድርገው፣ የክልሉ ፕሬዚዳንት እጩ በጨፌው የመንግስት ጠሪ ቀርበው ሹመታቸው እንድዘርግ ጠየቁ። አቶ ታየ ደንዳ ግን በዚህም ላይ ጥያቄያቸውን አነሱ። የተከበሩ አፈ ጉባኤ አካሄድ ላይ ጥያቄ አለን። ፕሬዚዳንት በጨፌው አባላት የሚመረጡ ይመስለኛል። ህግ ይህንም ካላለ ይቅርታ ይደረግልኝ፣ አላውቀውም ለጥያቄው አጠር ያለ ምላሽ የሰጡት አቶ ፍቃዱ ተሰማ ሕግ ያንን አይልም ብሎ ነው። በዚሁ መሠረት አቶ ሽመልስ አብዲሳ በጨፍ ፊት ቀርበው ቃለ መሃላ ፈጽመዋል። የቀጣይ መንግስታቸው አቅጣጫን ባመላከቱበት ንግግራቸውም ጸጥታ፣ ግብርናና በርካታ ነጥቦችን አንስተዋል። እንጂፋኖ በፖለቲካ መስክ የተገኘውን ድል በመቀጠል በኦሮሞነታችን ኮርተን የማንነታችን ምልክት የሆነው ባህልና ቋንቋችን እያበለጸግን ህብረ ብሔራዊት ጠንካራ ኢትዮጵያ ለመገንባት ጠንክረን በቆራጥነት እንሰራለን። አቶ ሽመልስ ቀጥለውም ከ30 በላይ የካቢናቸው አባላትን ሹመታ አቅርበው አድቆላቸዋል። በዚህም መሰረት አቶ አወሉ አብዲ በምክትል ርዕሰ መስተዳደርነት፣ አቶ ፍቃዱ ተሰማ በጨፌ የመንግስት ጠሪ ሆነው ተመርጠዋል። የክልሉ ሰራተኛና ማህበራዊ ቢሮ ኃላፊ ሆኖ የተሾሙት የኦሮሞ ነጻነት ግንባር ኦነግ አመራር አቶ አራርሶ ብቅላ ከተቃዋሚዎች ጎራ በካቢኔ አባላቱ ስም ዝርዝር ውስጥ ተካተ ሹመታቸው ከጸደቀላቸው ናቸው። ምክር ቤቱም የቀረቡትን የእጩ ካቢኔዎች ሹመት በ12 ተቃውሞና በ13 ድምፀ ታቅበው በአብላጫ ድምፅ አጽድቆታል። አዲሱ የካቢኔ አባላቱም በክልሉ ጠቅላይ ፍርድ ቤት ፕሬዚዳንት ጋዛሊ አባስ ቃለ መሐላ ፈጸመው የክልሉ መንግስት ምስረታ ተከናውኗል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ